ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በክልሉ መንግስትና ገዢ ፓርቲ ሀይል ሰወት ቤቶቹ ተዘግቶ በውስጣቸው የነበሩ የድርጅቱ ንብረቶች ሁሉ ተዘርፎ በአሁኑ ሰዓት ድርጅቱ መንቀሳቀስ የማይችልበት ደረጃ ላይ ነው ያል በቤንሻንጉል ጉሙዝ ክልል የሚንቀሳቀሱ ሁለት ተቃዋሚ የፖለቲካ ድርጅቶች በክልሉ መንግሥትና ገዢው ፓርቲ የተለያዩ የአፈና ድርጊቶች እየተፈጸመብን ነው ይላሉ። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን፣ የተከበራቸው አድማጮቻችን እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ አርብ ሰኔ 3 ቀን 2008 ዓ ም ነው የምናስተናግዳችሁ አዲሱ አበበና ሰሎሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮች ተሰናድተዋል። አብረን እናመሽ ዘንድ ያክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። በማዕከላዊ ሶማሊያ ሀላጋን ግዛት የአልሻባብ አማጺያን ባደረሱት ጥቃት 33 የኢትዮጵያ ወታደሮች ሲገደሉ 64 ቆስለዋል ሲሉ የሂራን ግዛት አስተዳደር ባለሥልጣናት ለአሜሪካ ድምፅ ሶማልኛ ዝግጅት ክፍል ገልጠዋል። ከዚሁ ጥቃት ጋር በተያያዘ ወደ 110 የሚጠጉ የአማጺው ቡድን ታጣቂዎች መገደላቸውም ተዘግቧል። ዝርዝሩን ሄኖክ ሰማግዜር ያቀርባል። ጥቃቱ የደረሰው በትናንትናው ዕለት ሲሆን የአልሸባብ አማጽያን በማዕከላዊዋ ሂራን ግዛት ባደረሱት የአጥፍቶ ጠፊ የፈንጅ ጥቃት የተገደሉት የኢትዮጵያ ወታደሮች ቁጥር 33 እንደሆነ፣ ሌሎች 64 መቁሰላቸውን ነው የግዛቷ ባለሥልጣናት ለቪኦኤ የሶማሌኛ ዝግጅት ክፍል ያስታወቁት። በሶማሊያ የተሰማራው የአፍሪካ ህብረት የሰላም አስከባሪ ኃይል አሚሶምም ተመሳሳይ መረጃ ሰጥቷል። ጥቃቱን ተከትሎ የሩምታ ተኩስ መከፈቱን የሶማሌና የአሚሶም ባለሥልጣናት ገልጸዋል። በሀልጋን መንደር ወደ 110 የሚጠጉ የአልሸባብ ታጣቂዎች መገደላቸውንም ጨምረዋል። የቪኦኤ ሶማለኛ ዝግጅት ክፍል ያነጋገራቸው ምንጮች ሁኔታውን ሲያስረዱ በፈንጂ የታጨቀው ከባድ መኪና የሲቪል ተሽከርካሪ መስሎ በወታደሮች ወደሚጠበቀው ሰፈር ያመራ ሲሆን ድንገት አቅጣጫውን በመቀየር ወደ ወታደራዊ ጣቢያው በር በማምራት በሩን ገርስሶ ትልቅ ፍንዳታና እሳት አስከትሏል። የወታደራዊ ጣቢያው ላይ የደረሰ ጉዳት ከፍተኛ መሆኑን ነው እማኞች የገለጹት። የኢትዮጵያ ወታደሮች ፍንዳታው ካስከሰተው ወታደራዊ ክፍተት ለማገገም በአቅራቢያው ከሚገኙ ጣቢያዎች የመከላከያ ኃይላቸውን በማጠናከር ለሁለት ሰዓታት የፈጀ ውጊያ ማካሄዳቸው ተዘግቧል። በዚህ ውጊያ የኢትዮጵያ ሰራዊት በሄሊኮፕተር የታገዘ መከላከል በማድረግ ታጣቂዎቹ እንዲያፈገፍጉ ማድረጉንም የቪኦኤ የሶማልኛ ዝግጅት ክፍል ዘግቧል። የሶማሊያ ወታደራዊ ባለሥልጣናት እንደሚሉት ከሆነ አልሸባብ ጥቃቶችን እንደሚያደርስ የኢትዮጵያ ከፍተኛ ወታደራዊ መሪዎች መረጃ ነበራቸው። በዚህ ዓመት በመጋቢት ወር በማዕከላዊ ሶማሊያዋ ሂራን ግዛት ሶሮ በምትባል መንደር የአልሸባብ ታጣቂዎች ወታደራዊ ስልጠናቸውን አጠናቀው በሚመረቁበት ወቅት የዩናይትድ ስቴትስ አየር ኃይል ጥቃት ሰንዝሮ ነበር። የፔንታገን ባለሥልጣናት ጥቃቱን ተከትሎ በወቅቱ በሰጡት መግለጫ የአልሸባብ ታጣቂዎች ለዩናይትድ ስቴትስ እና በሶማሊያ ለተሰማራው ዓለም አቀፍ ድጋፍ ያለው የአፍሪካ ሕብረት የሰላም አስከባሪ ኃይሎች ጸር ናቸው ብሏል። 150 ታጣቂዎች በጥቃቱ መገደላቸው ይታወሳል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ማርክ ቶነር በተባበሩት መንግሥታት ድርጅት የሰብአዊ መብት ኮሚሽን ኤርትራ ላይ የቀረበውን ሁለተኛ ሪፖርት እየገመገምን ነው ብለዋል። ቶነር ይህን የተናገሩት ትላንት፣ ሐሙስ በመደበኛ የጥያቄና መልስ ወቅት ኮሚሽኑ በቅርቡ የኤርትራን የሰብአዊ መብት አያያዝ በመኮነን ያወጣውን ሪፖርት በተመለከተ የዩናይትድ ስቴትስ አስተያየት ምን እንደሆነ ለቀረበላቸው ጥያቄ በሰጡት መልስ ነው። ይህን ሪፖርት እየመረመርን ነው። እንደምታውቁትም ኤርትራ ውስጥ ያለው የሰብአዊ መብት አያያዝ ጉዳይ እንደሚያሳስበን ደጋግመን ገልጠናል። መርማሪው ኮሚሽን የደረሰበት ግምገማ ደግሞ ስጋታችንን ይበልጥ አጉልቶታል። በተጨማሪም የኤርትራ መንግስት በሰብአዊ መብት አያያዙ ላይ የሚሰነዝረውን ሂስ ለማስወገድ ሊወስዳቸው የሚገቡ እርምጃዎች ብለው አንደኛ የብሔራዊ ውትድርና አገልግሎት ጊዜውን ወደ አስራ ስምንት ወራት መመለስ ሁለተኛ ነጻ መርማሪ የህግ አካል መመስረት እናም ያለ ፍርድ ቤት እስር ያለ ፍርድ እስር ቤት ያጎራቸውን መፍታት ናቸው። ከታሰሩት መካከል ጋዜጠኞችና የሃይማኖት ቡድኖችን ጠቅሰዋል። እናም የኤርትራ መንግስት አጠቃላይ የሰብአዊ መብት ይዞታውን እንዲመረምርና እንዲያሻሽል እንጠይቃለን ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ጽህፈት ቤት የመን በሚካሄደው ውጊያ ስለሞቱ ሲቪሎች አዲስ ዘገባ አውጥቷል። ሳውዲ አረቢያ ባለፈው ዓመት መጋቢት ወር በሁዲ አማጽያን ላይ የአየር ድብደባ ዘመቻ ከጀመረችበት ጊዜ ወዲህ ከ3500 በላይ የሚሆኑ ሰዎች እንዳለቁ፣ 6300 የሚሆኑ ደግሞ እንደቆሰሉ የመንግስታቱ ድርጅት ያወጣው ዘገባ ጠቅሷል። ዘጋቢያችን ሊሳሽ ላይን ከጄኔቫ የላከችውን ዘገባ አዳነች ፍሳየ ታቀርባለች። ይህ አኃዝ የወጣው በየመን ስለሚገደሉ ሰዎች ብዛት በተለይም የልጆችን ሞት በሚመለከት በሳውዲ አረቢያ ሚና ላይ ተቃውሞ በተነሳበት ወቅት ነው። ሳውዲ አረቢያ የልጆችን መብት በሚመለከት ከአመታዊ የተባበሩት መንግስታት ድርጅት ጥቁር ነጥብ ዝርዝር ውስጥ በመውጣቷ የሰብአዊ መብት ቡድኖች አውግዘዋል። ስለ ጉዳዩ ከፍተኛ ነቀፌታ የገጠማቸው የመንግስታቱ ድርጅት ዋና ጸሐፊ ባንኪሞን ከሳውዲ አረቢያ የሚደርስባቸው ተቀባይነት የሌለውና ተገቢ ያልሆነ ጫና ያሉት መኖሩን በቆጣት ተናግረዋል። በመንግስታቱ ድርጅት የሳውዲ አረቢያ አምባሳደር አብደል አልሙዓሊሚ በበኩላቸው በጥቁር ነጥብ ዝርዝር ውስጥ ላለመግባት ሀገራቸው በባንኪሙን ላይ አልዛተችም ሲሉ አስተባብለዋል። የመንግስታቱ ድርጅት የሰብአዊ መብት ጉዳይ ጽህፈት ቤት ቃል አቀባይ ራቪና ሻምዳሳኒ ድርጅታቸው የሲቪሎችን ሞት በሚመለከት ያወጣው ሀዝ ትክክል ነው። ከተፈጸሙት ግድያዎችና ጉዳቶች ሶስት አራተኛ የተካሄዱት በሳውዲ አረቢያ ጥምረት በሚከናወነው የአየር ድብደባ መሆኑን ያሳያል ብለዋል። በሲቪሎች ላይ የደረሰውን ሞትና ጉዳት በሚመለከት መረጃ የሰበሰብ ነው፣ በጥብቅ ከሰብዓዊ መብት ጋር በተያያዘ ዘዴ ነው። ሲቪሎች ወይም ተዋጊዎች መሆናቸውን በመለየት ረገድ እርግጠኞች በማንሆንበት ጊዜ አሃዛችን ውስጥ አናስገባውም። በአንዳንድ ሁኔታ ደግሞ በጸጥታ ስጋት ምክንያት ተደራሽነት አይኖረንም። ስለሆነም በመሰረቱ የምናገኛቸው አሃዞች ያነሱ ናቸው። የተባበሩት መንግሥታት ድርጅት የሕፃናት መርጃ አገልግሎት ባለፈው ግንቦት ወር ያወጣው ዘገባ ባለፈው ዓመት ከ900 በላይ የሚሆኑ ልጆች ተገድለው ከ1300 በላይ ደግሞ እንደቆሰሉ ገልጿል። ሻምዳሳኒ አያይዘውም የመንግስታቱ ድርጅት የሰብአዊ መብት ጽህፈት ቤት በሚያወጣው ዘገባ በማይደሰቱ አገሮች ተጽዕኖ ይገጥመዋል። አንዳንዶቹ እንዳውም የሚያዋጡትን ገንዘብ ለማቋረጥ ይዝታሉ። እንዲህ አይነቶቹ ዛቻዎች ስራውን የሚጎዱ ቢሆኑም በሚፈጽሙት የሰብአዊ መብት ረገጣዎች ላይ ዘገባ ከማውጣት አያግዱትም ብለዋል ራቪና ሻምዳሳኒ። አድማጮች ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ከፍተኛ የዩናይትድ ስቴትስ ባለሥልጣናት ፓኪስታን ውስጥ ከሚገኙ አቻዎቻቸው ጋር ዛሬ ልብ ለልብ የተባለ ውይይት ማካሄዳቸው ተሰማ። ውይይቱ የአፍጋኒስታኑን ታሊባን ሹም ፓኪስታን ውስጥ የገደለውን የሰው አልባ አውሮፕላን ጥቃት ጨምሮ ሻክሮ የነበረውን የጋራ ግንኙነት በማደስ ላይም ያተኮረ እንደሆነ ታውቋል። የፓኪስታኑ ልዑካን ቡድን የተመራው የጠቅላይ ሚኒስትሩ የውጭ ፖሊሲዎች አማካሪ በሆኑት ሳርታጅ አዚዝ ሲሆን በዩናይትድ ስቴትሱ ቡድን ውስጥ ደግሞ የብሔራዊ ደህንነት ካውንስል ከፍተኛ ዲሬክተር ፒተር ለቮይ እና በሁለቱ አጎራባች ሀገሮች ልዩ የዩናይትድ ስቴትስ ተወካይ ሪቻርድ ኦልሰን ይገኙበታል። ልዩ አማካሪው ለዩናይትድ ስቴትስ ባስተላለፉት ጠንካራ መልእክት እንደ አውሮፓን ዘመን አቆጣጠር ግንቦት 21 ቀን የተካሄደው ሰው አልባ የአውሮፕላን ጥቃት የፓኪስታንን ሉዓላዊነትና የተባበሩት መንግስታት ድርጅትን ቻርተር የጣሰ ብቻም ሳይሆን የጋራ ግንኙነቱንም የሚጎዳ መሆኑን ከስብሰባ በኋላ ይፋ በሆነ መግለጫ ላይ ተመልክቷል። ፕሬዚደንት ባራክ ኦባማ የዩናይትድ ስቴትስ ወታደራዊ ጦር አፍጋኒስታን ውስጥ መንቀሳቀስ የሚያስችለውን አዲስ ሰፋ ያለ ሚና ይፋ አደረጉ። ዓላማው የአፍጋኒስታን ኃይሎች ታሊባንን ለመቋቋም እንዲያስችላቸው መሆኑም ታውቋል። ለወራት ያህል ክርክር ሲደረግበት የቆየው አዲስ ውቅድ በታሊባን ላይ እንዳስፈላጊነቱ የአየር ጥቃት ማካሄድ የሚያስችልና በአጠቃላይ ደግሞ የዩናይትድ ስቴትስ ኃይሎች ከአፍጋኒስታን ወታደሮች ጋር የሚቀናጁበትን ሁኔታ የሚያመቻች ነው ተብሏል። በመጨረሻም ዛሬ በብዙ ሰዎች በብዙ ሺዎች የሚቆጠሩ አሜሪካውያን ጎዳና ላይ ተኮልኩለው የዛሬ ሳምንት አርብ በሰባ አራት ዓመቱ ከዚህ ዓለም በሞት የተለየውን ዕውቁን የቦክስ ኮከብ ሞሐመድ አሊን ተሰናብተዋል። ዛሬ ጠዋቱን በእስልምና ሃይማኖት ደንብ መሠረት ቀይ የለበሰው ሞሐመድ አሊን አስከሬን የያዘው ሳጥን በትውልድ ከተማው በኬንተኪ ክፍለ ሀገር ሉዊቪል ከተማ በሕይወቱ ትልቅ ቦታ ባላቸው የከተማው አካባቢዎች አልፎ የቀብሩ ስነ ስርዓት ወደሚፈጸምበት በዩናይትድ ስቴትስ የታሪካዊ ስፍራዎች ብሔራዊ መዝገብ ላይ ስሙ ወደ ሰፈረው ኬቭ ሂል መካነ መቃብር ተጉዟል። የመሐመድ አሊን አስከሬን ከሚሸከሙት መካከል የከባድ ሚዛን ቡጢ ሻምፒዮናዎች ማይክ ታይሰን እና ሌነክስ ሉዊስ እንዲሁም አሊን ሆኖ በሰራው ፊልም ስራ ለኦስካር ሽልማት የበቃው ዊል ስሚዝ ይገኙበታል። ዜናው አበቃ። ዜናዎቹን አደመጥን። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን በጨረፍታ ለማስተዋወቅ ሰዎችን መርዳት በድንግልና ከመኖር እንኳን የበለጠ ዋጋ ያሰጣል ያልከኝ እግዚአብሔር እና በድንግልና መኖር ማለት እንግዲህ ሰው ሆኖ እንደ መላእክት መኖር ነው እና ሥራው ከባድ ቢሆንም እግዚአብሔር የሚያሰጠው ዋጋ ግን ትልቅ ስለሆነ ከባድ የሚመስለውም ነገር ቀና ይሆናል። ሌላው ደግሞ እኔ ብዙ ጊዜ በጤንነትም በስንትና በተለያዩ ድክመቶች ብዙ እየሰራሁ አይደለሁም። በጎ ፈቃደኞች አሉ ስለሚያምንም በመጠነት ነው። እግዚአብሔር ግን አልተኛም። የውይይት ትኩረት የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ሲድ ሀያ አራተኛው ዓመታዊ ክብረ በዓልና የማህበረሰብ አገልግሎት የሰማችኋቸው ከዘንድሮ አምስት ተሸላሚዎች አንዱ የአዲስ አበባው የመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ድርጅት መስራች እንዲሁም ሥራ አስፈጻሚ ዲሬክተር አቶ ብንያም በለጠ ናቸው። በሁለተኛው አጋማሽ ሰፋ ባለ ውይይት ጠብቋቸው። አሁን የዕለቱ አብይ ርዕስ በቤንሻንጉል ጉሙዝ ክልል የሚንቀሳቀሱ ሁለት ተቃዋሚ የፖለቲካ ድርጅቶች በክልሉ መንግስትና ገዢው ፓርቲ የተለያዩ የአፈና ድርጊቶች እየተፈጸመብን ነው ሲሉ ተናግረዋል። ብሔራዊ ምርጫ ቦርድም ሆነ ሌሎች ጉዳዩ ይመለከታቸዋል ያሏቸው የፌዴራሉ መንግሥት መስሪያ ቤቶችም ላቤቱታቸው ምላሽ እንደነፈጓቸው አስታውቀዋል። ብሔራዊ ምርጫ ቦርድ የድርጅቶቹ ክስ ተጨባጭ ማስረጃ የለውም ሲል የፌዴራልና አርብቶ አደር ሚኒስቴርም ጥያቄው የሚመለከተው የክልሉን መንግስት እንደሆነና ወደዚያው እንደመለሰው ገልጿል። መለስካቸው አምሃ ተከታዩ ልኮልናል። በቤንሻንጉል ጉሙዝ ክልል ውስጥ የሚንቀሳቀሱ ቤንሻንጉል ህዝብ ነፃነት ንቅናቄ ለሰላምና ለዴሞክራሲና ጉሙዝ ህዝብ ዴሞክራሲያዊ ንቅናቄ የተሰኙ ሁለት የፖለቲካ ድርጅቶች የክልሉ ገዥ ፓርቲ ማለትም የቤንሻንጉል ጉሙዝ ህዝብ ዴሞክራሲያዊ ፓርቲ ቤጉህዴፓ እና የክልል መንግስቱ በተለያዩ እርምጃዎች አፈና እየፈጸሙብን ነው ሲሉ በተለይ ለቪኦኤ ገለጹ። የቤኒሻንጉል ህዝብ ነፃነት ንቅናቄ ለሰላምና ዴሞክራሲ የህዝብ ግንኙነት ኃላፊ አቶ ሀሩን አልመዳ በአስተርጓሚያቸው አማካኝነት እንዳስረዱት ይህ ድርጅት በኢትዮጵያ ብሔራዊ ምርጫ ቦርድ ጥር 26 ቀን 2007 ዓ ም እውቅና ተሰጥቶት መንቀሳቀስ እንደጀመረ ከፍተኛ የህዝብ ድጋፍ ማሰባሰቡን በመገንዘብ የክልሉ መንግስትና ገዢ ፓርቲ በከፍተኛ ደረጃ ያዋክቡት ጀምረዋል ይላሉ። በክልሉ በአሶሳ ዞን ባሉት ስምንት ወረዳዎች ስር የወረዳ ጽህፈት ቤቶች ለመክፈት ነበር። አሁን ይህ እንቅስቃሴ በሚደርስበት ጊዜ እንግዲህ በጣም ከፍተኛ ጫናና ወከባ ይደርስበት ጀመረ፣ በክልሉ ገዢ ፓርቲና መንግስት ማለት ነው። አንደኛ በየወረዳዎች ጽህፈት ቤቶች እንዳይከፈቱ፣ ሁለተኛ ወደ ህዝብ ወርዶ ህዝቡን እንዳያንቀሳቅስና እንዳያደራጅ አባሉ እንዳይመራ ዋናው ጽህፈት ቤት አሷ ላይ የተከፈተ ዋና ጽህፈት ቤት ካልሆነ በስተቀር በሁለት ወረዳዎች ላይ በመንጌና በማኦ ኮሞ ወረዳ ባልኩት ሁለት ወረዳዎች የመክፈት ሙከራ የተደረጉ ወረዳዎች ላይ በክልሉ መንግስትና ገዢ ፓርቲ ሀይል ጽህፈት ቤቶቹ ተዘግቶ በውስጣቸው የነበሩ የድርጅቱ ንብረቶች ሁሉ ተዘርፎ በአሁኑ ሰዓት ድርጅቱ መንቀሳቀስ የማይችልበት ደረጃ ላይ ነው ያሉት አቶ ሀሩን አልመዳ እንደሚሉት እና በጽሁፉም በማስረጃ መልክ እንዳሰፈሩት የክልሉ ገዥ ፓርቲና መንግስት የድርጅቱን አባሎቻቸውና ደጋፊዎቻቸውን አላንዳች ሕጋዊ መሰረት በመቶ ሺዎች የሚቆጠር ብር የመቀጮ ገንዘብ በግዳጅ እንዲከፍሉ መደረጋቸውን ይናገራሉ። ከዚህም በላይ የአመራር አባላትን ጨምሮ አያሌ ተራ አባላትና ደጋፊዎቻቸው ለረዥም ወራት የፈጠራ ክስ ነው ባሉት በወህኒ ቤት እንደሚገኙ ያብራራሉ። በተለያየ ፈጠራ ወንጀሎች፣ በደረቅ የፖለቲካ ውንጀላ ክልሉ ገዢ ፓርቲ ድርጅቱን በመፈረጅ በተለያየ መልኩ በሚገለጽ ውንጀላዎችን ጠንስሶ በማቅረብ የድርጅቱ አመራሮች፣ የድርጅቱ አባላትና ደጋፊዎች ቁጥራቸው ከ230 በላይ የሆነ በአሶሳ ማረሚያ ቤት ቢያንስ ወደ ከ8 እስከ 10 ወር ያለ ፍርድ በአሶሳ ማረሚያ ቤት ይገኛሉ። የደረሰባቸውን በደል ይመለከታቸዋል ላሏቸው አያሌ ፌዴራል መንግሥት መስሪያ ቤቶች ቢያመለክቱም እስከ ዛሬ ምንም መፍትሄ እንዳላገኙ ይናገራሉ። በተለይ ለኢትዮጵያ ብሔራዊ ምርጫ ቦርድ ከአስር በላይ ማመልከቻ እንዳስገቡ ያብራራሉ። አቶ ደምሰው በንቲ የቦርዱ የሕዝብ ግንኙነት ዳይሬክቶሬት ዳይሬክተር፣ አቤቱታው እንደደረሰ አምነው አቤቱታው መሰረተ ቢስ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ባለ መዋቅር መሰረት በክልሉ ቅርንጫፍ ጽህፈት ቤት የቦርድ ቅርንጫፍ ጽህፈት ቤት አማካኝነት በተደጋጋሚ እንዲጠራ ተደርጓል። ተጣርቶ ግን የተገኘው ነገር እነሱ ከሚሉት ጋር ፈጽሞ የሚጣረ ሰው ነው የተገኘ ትክክለኛ ሆኖ አልተገኘም። በርካታ ጊዜያት እነዚህ ነገሮች በተለያየ መንገድ እንዲጠሩም ጭምር ጥረት ተደርጓል። ቦርዱን በተለያየ ሂደት ሁኔታውን ለማጣራት ከክልሉ መስተዳድር ጋር ተነጋግሮ ነበር፣ ብዙ ርቀት ሄዷል። በዚህ ነገር ግን የተገኘ ነገር አንዳችም ነገር የለም፣ ቦርዱ የደረሰበት ነገር የለም፣ ያገኘው ነገር የለም። የጉሙዝ ህዝብ ዴሞክራሲያዊ እንቅስቃሴም ቀደም ሲል የተቋቋመ ድርጅት ቢሆንም በአሁኑ ጊዜ ተመሳሳይ ችግር እንዳጋጠመው ምክትል ሊቀመንበሩ አቶ ግራኝ ጉደታ ያባራሉ። አሁን ያለው የድርጅቱ እንቅስቃሴ በጣም ችግር ላይ ነው ያለ። ነው ይህ ፍቃድ ከወሰድንበት ጊዜ ጀምሮ ለሚመለከተው አካልም ፍቃድ ህጋዊ መሆናችን ብናሳውቅም፣ ክልሉ ላይ በሰላማዊ መንገድ ለማንቀሳቀስ አልቻለም። ለምን ገዢ ፓርቲ ከፍተኛ ጫና እያደረገብን ብዙ ምክንያቶች እየፈጠረ በርካታ አመራሮች እስር ቤት አጉሮ ነው ያለ። አቶ ግራኝ ጨምረው እንደሚያስረዱት ችግራቸው መፍትሄ ያገኝ ዘንድ ብዙ የፌዴራል መንግስቱን መስሪያ ቤቶች በራፍ ረግጠዋል። ይሁንና ምንም መፍትሄ እንዳላገኙ ይናገሩና ገዢ ፓርቲው ልብልብ ተሰምቶ በፀረ ዲሞክራሲያዊነቱ ሀይሉ አሁንም በኛ ላይ እየቀጠለ ነው ያለ። ስለዚህ ምንም ያገኘን ውጤት የለም። እስከ አሁን እስከ ዛሬ ድረስ ምርጫ ቦርዱ ምንድን ነው የሚያደርገው? አሁን በምናቀርቧ ቤቶታ ለሚኒስትሮች ስናቀርብ ኃላፊነቱ ምርጫ ቦርድ ነው የሚፈታ ብሎ ነው መልስ የሚሰጡ። ከዛ በኋላ ምርጫ ቦርድ ምንድን ነው የሚያደርገው? የምናቀርበ ቤቶታ እኛን ከገዢ ፓርቲ ጋር አጋናኝቶ ማነጋገር ሲገባ በራሱ ጊዜ ሄዶ በራሱ ጊዜ ይወያያሉ። ከዛ በኋላ ማለት ውሸት ተብሏል ብሎ ነው የሚሰጥ ይሄ ደግሞ በምናይበት ጊዜ አዲላዊ አሰራር ለገዢ ፓርቲ እያደረጉ እንደሆነ ነው የሚያሳየው። ይሄ ችግሮች ለማፍታትም ፍላጎት እንደሌላቸው ነው ያረጋግጥ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ጉዳይ በተመለከተ ተገቢውንን እንዳከናወነ ነው የሚናገረው አቶ ደምሰው በንቲ። የሚገርመው አንዳንዶቹ ላቀረቡት ቅሬታ ቦርዱ ከማዕከል ሁሉ አዋቅሮ ቡድን አዋቅሮ የላከበት ሁኔታ ነበረ በ2007 ምርጫ ላይ ቦርዱ ቡድን አዋቅሮ አጣሪ ቡድን አዋቅሮ የላከበትም ሁኔታ ነበረ። በዚህ ሂደት ላይ ያለው አጠቃላይ ሁኔታ እንዲቃኝም ጭምር መመሪያ ተሰጥቶ የነበረ ከመሆኑ ጋር ተያይዞ ቡድኑ ያየውን ነገር በሪፖርት መልክ አቅርቧል። በዚህ ረገድ እየተደረገ ያለ በደል ወይም ደግሞ የፖለቲካ ድርጅት የፖለቲካ ፓርቲውን ልዕልና የሚጋፋ ተግባር አላየንም የሚል ነው የቡድኑም። ከክልል ቅርንጫፍ ጽህፈት ቤቱ ባሻገር ማለት ነው የቤንሻንጉል ህዝብ ነጻነት ንቅናቄ ለሰላምና ለዲሞክራሲ የተመሰረተው ቀደም ሲል ከሽግግር መንግስት ራሱን አግሎና መሰረቱን ኤርትራ ውስጥ በማድረግ በጦር መሳሪያ ፍልሚያ ሲያደርግ ከቆየ በኋላ ከቤንሻንጉል ህዝብ ነጻነት ንቅናቄ ጋር መንግስት ባደረገው ድርድር በሰላም ለመታገል ገባን ባሉ የአመር አባላትና ተራ አባላት ነው። ለዚህም በሀገር መከላከያ ሚኒስቴር የምዕራብ ዕዝ መምሪያ ከፍተኛ ሚና እንደተጫወተ ማስረጃዎች ያሳያሉ። የዙ ዋና አዛዥ በጻፉት አንድ ደብዳቤም የክልሉ መንግስት በተቃዋሚው ድርጅት ላይ የሚወስዳቸው እርምጃዎች ለክልሉ ሰላም የማይበጅ መሆኑን ይጠቅሳሉ። የፌዴራል ጉዳዮች ሚኒስቴርም ለተፈጠረው ችግር የመጨረሻ እልባት እንዲያገኝ ማድረግ የቻለ አይመስለንም ሲሉ በዚሁ ደብዳቤ ገልጸዋል። ቪኦኤ የፌዴራልና የአርብቶ አደር ሚኒስቴር ይህንን አስመልክቶ ያለውን ማብራሪያ ጠይቋል። የሚኒስቴሩ የህዝብ ግንኙነት ኃላፊ አቶ አበበ ወርቁ ጉዳዩ ወደሚመለከተው ወደ ክልሉ መንግስት እንደተመለሰ ነግረውናል። ከክልሉ መንግስት አለ በተባለው ችግር ላይ ማብራሪያ ለማግኘት ያደረግነው ጥረት ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሳካም። ጥረታችንን ወደፊትም እንቀጥላለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በትግራይ ክልል በራያ አላማጣ ወረዳ የጡሙጋ ገጠር ቀበሌ ነዋሪዎች ከመንግስት ማዳበሪያ ካልገዛችሁ የእርዳታ እህል አትሰጡም ብለው አግደውናል ሲሉ አቤት ብለዋል። አርሶአደሮቹ የእርሻ መሬታችን ማዳበሪያ አያስፈልገውም ብንልም አስገድደው ሊያስገዙን ኖረዋል ሲሉም ቅሬታ ሰሚ ማጣቱን ይናገራሉ። የወረዳው አስተዳዳሪ ደግሞ በአንጻሩ ማዳበሪያ መግዛት መብት እንጂ ግዴታ አይደለም ማዳበሪያን ከእህል እርዳታ ጋር በማያያዝ ቅሬታ አለብኝ የሚል በግልም ሆነ በቡድን የቀረበልኝ አቤቱታ የለም ብለዋል። ግርማ ይገብሩ ነው። በራያ ዓላማጣ ጥሙጋ የገጠር ቀበሌ ውስጥ ቢትሞ በተባለው መንደር የሚኖሩት አርሶ አደሮች ቅር ብሎናል ስላሉት ጉዳይ ለመነጋገር ተሰባስበዋል። ሴቶችና ሕጻናት ደግሞ መንግስት በቦቴ ከሚያከፋፍለው የመጠጥ ውሃ ለመቅዳት ወረፋ ይዟል። መንደሩ በአብዛኛው በበለስ ተክል የተሸፈነ ሲሆን ኃይለኛ ሙቀት አስተናግዷል። የገበሬዎቹ የአቤቱታ ምንጭ የመንግስት ተወካዮች ማዳበሪያ ካልገዛችሁን የእህል እርዳታ አይሰጣችሁም በሚል ዙሪያ ያጠነጥናል። አልከፈላችሁእኛ አጎሳ አብራ ነው የሚባለው መንግስት ያወረደው መመሪያ የሚጠራ የለም መንግስቱ ያወረደውና እዚህ ያህል የላከውን የሚቀበለኝ የሚጠላ ሰው የለም። ግን አሁን የምንለው እኛ እርዳታ እና መዳበሪያ ይለያያል ነው፣ አይገናኝም። ቦይ ታርጎ ነው የሚገናኘው። ዛሬ ነፍስ አድነው እርዳታ፣ ልጆች ተዘግተው መግቢያ መወጫ አጥተን፣ ውሃ እንኳ መንግስት እየረዳ ውሃ አምጥቶ እየረዳነ አሁን እርዳታ አምጥቶ ሲያበቃ መዳበሪያ ካልወሰዳችሁ እርዳታ ትወስኑ አሉ ብሎ አገዱ። ነው ሰባት በተሰብ ያዙ ሁሉ አምስት በተሰብ የያዝናለን። አሁን እርስዎ እርስዎ ማዳበሪያ ለመግዛት ምን ያህል ብር ነው የሚያወጡት? እኔ አባውራ ነኝ። አንድ ሺ አራት መቶ ብር ነው የምከፍለው። እኔ አንድ ሺ አራት መቶ ብር ባገኝ ልጆቼ ነው የማበላው እንጂ እኔ አንድ ሺ አራት መቶ ብር አልከፍልም በምንድን ነው ምከፍለው? ስለዚህ እርዳታ እስካሁን አልተሰጠም። አልተሰጠም ጉንበት ሁለት ቀን ወጣ። ሌላው ግዴታው ከፈለው አወጣ። እኛ አንከፍልም፣ አናወጣም የለን የሚከፈል ብለና ሸሸነ። የለን የሚከፈል አናወጣም፣ ተውት ግደሉ ነብለን ትሰናዋል። ሌላው አዛውንት አቶ አምባው መለሰ ይባላሉ። ካሁን በፊት የማይጠቅመንን ማዳበሪያም የመንግሥትን ፍቃድ ለማክበር ብቻ ስንል ስንገዛ ቆይተናል። አሁን ላይ ግን በድርቅ ምክንያት የመግዛት አቅሙ የለንም፣ ይላሉ። እንግዲህማ ይህም ማዳበሪያ አዲሳችን አይደለም። ወትሮ እያወጣ ነው የቆየ ምንድን ነው መንግስት አይሆንም ብሎ አልተተባለ መንግስታን ወጣ ብያለ ጥቅጥ ጥቅጥቅጥ ቆየን፣ እየከፈነ ቆየ። አሁን ግን ድርቅ ሆነ። ስድስት ሰባት ልጆች ጦማቸው ውሀ ጠጥ እያደሩ ነው። በምን እንክፈለው? አሁን እጅ በእጅ አላመጣ አይሆንም ተባለ። ህይወት ማናንጣ እየሌለና ሆነ ለመሆኑ ግን ማዳበሪያው ይጠቅማቸዋል አይጠቅምም? የግዴታ ነው። መንግስት ለመንግስት እንፈቅድ ብለን ነው እንጂ መንግስት አይሆን ማለት ነው። መንግስት ማ እንዴት እያልን እያወጣን ነው ማዳበሪያ ተጠቅማቸው አታቁም። እኔ ለራሴ ተጠቅም ያለሁ ዋጃ ሀውሃ መሬት ማለት ነው። ሀይ ሀይ አልተጠቀሙትም። የፀሐይ መሬት ነው። የፀሐይ መሬት አይሰራም። አሁን እዚህ አካባቢ ማዳበሪያ የማትጠቀሙምት ከሆነ ከአሁን በፊት የምትገዙት ማዳበሪያ ማለት ምንድን ነው የምታደርጉት? እየተሸጠ አይደለ። ዝም ብሎ ሰው የሚሸጠው አይጠቅመው ዝምብላ የሚሸጠው ሰው ለማን ነው የምንሸጡት? በቃ ዝም ብለን የመጣልነ ሰው ልገዛ ያለ ባለዋጃም ይሁን የሆነ ይሁን እንሸጠዋለን ማለት ነው። እዚህ ከተዘራሳ መሬት አይቀበለውም። አንዲት ቀን ጠሀይ ከሆነ አንዲት ቀን ዝናብ ከሆነ ያው ጠሀይ ያደርቀዋል፣ ክል ሁሉም ይደርቃል ማለት ነው። አይቀበለውም። መንግስት ጋር ወረዳው ጋር ሄዳችሁ አቶ ሀጎስ ለምን አትጠይቁም? ስለዚሁ ስለ እርዳታው እርዳታው ጠይቀናቸዋል። ጉንበት ሁለት ቀን እርዳታው ወጥቷል። ጉንበት ሶስት ቀን ታድሏል። ሲታደል አግሪውናል። ጉንበት አምስት ቀን ጥያቄ ሄደናል፣ አቤት ታሄደናል ጠርዓን ሰሞች ጋር ህነ እነገብሩ ገብሩ አያይዞ አስተዳደር አስገባል። እናንተም ተማምናችሁ ትንሽ ትንሽ ዕቋር ያስገቡ፣ ለመዳበሪያው ያስገቡ። አናስገባም አንፈልግም ካሉ እርዳታቸው ይሰጣቸው ብሎ ለሓደራ አያይዞ ላከው። እኔ ሰዎች ከጣቢያ ሲሄዱ አራስ ውሻ ነው የሚሆኑት። አይሰጡንም። ይሰጠን ወረቀት አልነ አይ ሓደራይ ነግረ ነው አላሉ። እዚህ ጣቢያ መጣነ። እዚህ መጥተን ጠየቅነ። አራስ ውሻ ሆነው ጠብቁን ለመዳበሪያ ካልከፈላችሁ እርዳታ ተወስዶ ብሎ ባግድ ይሆናል እንግዲህ በኋላ መንግስት የለም ብለን ቁጭ ብለናል። እኔ ሙን የተረኘውን በላለ እሺ፣ ለምንድ ነው እናንተ ማዳበሪያ የማትገዙት? መዳበሪያ እንዳልገዛማ አቅም የሌለን ነሆነ በቤት አቅማችን መሬታችን ደግሞ ለመዳበሪያ አይፈቅደውም። ለሚፈቅደው መሬት ቢሰጡ ይሻላል። እንደ አቅማችን ደግሞ እንደ አቅሙ የእኛ አቅም ያለው እንደ ዶሮ ያሉ የመጡ በእነዚህ አካባቢ እንጥለ ብንላቸው በእነሱ ማ ንሰጣችሁ መዳበሪያ ካልጠለባችሁ ነው። ይሄ ገለባ ቢመጣም ለእነሱ ነው የሚጠቀሙት። ይህ ገለባ ለራሳቸው ነው ለእኛ አይሰጥን ነው። አትሰጡም አልጠልባችሁ ተብለን ታግደናል። እነሱ ግን እየተሰጡ እየሸጡ እንደ ልባቸው እየጠጡት ይገባሉ። እኛ እዚህ በረሃ ሙተናል። በሌላ በኩል የማዳበሪያውን ዋጋ እንደሚከፍሉ የተስማሙ ሰዎች የእህል እርዳታ ማግኘታቸው ይናገራሉ። አቶ መገወስጣ ሰው የቢትሞ ነዋሪ ናቸው። ከተሰጣቸው የእህል እርዳታ ግማሹን ለማዳበሪያ መግዣ ከፍለው ግማሹን ለልጆቻቸው መውሰዳቸው ይመሰክራሉ። እኔ ለራሴ መቶ ሀምሳ ብር ከፍየ የተወሰነ አቁር አሉና ያንን እንትን ብለን አውጥተን አንጥሬውን ማለት ነው። በወቅቱ ማለት ስንት ከፍለ ስንት ወሰድክ? መቶ ሀምሳ ብር ከፍያለሁ። አዎ ስንት ወሰድክ? አምሳ ኪሎ ወስጃለሁ። ከዛ በተረፈ ያለን ሽጭ እዛው መቶ ሀምሳ ብር አስገብቻለሁ ለማዳበሪያ ምን አገኘ ሆላለሁ ያን ወሰዱት ናመልሰው ግማሹን ወሰዱት፣ ግማሹን አመጣና ታሰና ወና በቃ ወቅቱ የተሰጠነውን ጥሬ ግማሹን እንደውም ሙሉ በሙሉ ነው ብለን የቆሁ በስንት ፍጅት ግማሹን ሰጠነ፣ ግማሹን ይዘን መጥተናል። አዎ መዳበሪያ ውጡ ነው በቃ ጭሩን እዛችሁ ማዳበሪያው የምታወጡት ለእናንተ ጥቅም ተብሎ ነው። ፀሐይ ስለሆነ ቦታችን አይቀበለውም ጭራሽ። እና ይሄንን ለምን አት ነግሯቸው ብንነግርም፣ ተቀባይነት የለም የሚቀበለን የለም። እዛ የወረዳ ተወካዮች አሉ ቢመጡም የኛን ቃል ተቀባይነት አያደርጉትም። በቃ የእነሱ ጓደኞች ናቸው። አንድ አይነት ነው። ሁሉ የመንግስት ተወካይ በሙሉስ እዚህኛ የቆሸቱ ተወካዩ ከዛ እስከ ወረዳው ጭምር አንድ ነው። ቃሉ አንድ ነው። በግልጽ ለመንግስት ነግራቸዋል። አዎ ነገርና ግዴታ ታወጣለህ ነው። ውድም ግድም ናት። በቃ ነው ያለም አጭሩ። ይህንን ከአርሶ አደሮቹ ያዳመጣችሁትን ቅሬታና አቤቱታ መሰረት በማድረግ አስተዳደሩን የግድ መጠየቅ ነበረብኝ። ለዛም ሲባል የራያ አላማጣ ዋና አስተዳዳሪ አቶ ገብረዝጋብሔር ወልደ ገብርኤልን ጠየኳቸው። አቶ ገብረዝጋብሔር ጉዳዩ በሚመለከት ካሁን በፊት የቀረበብኝ አቤቱታ የለም ይላሉ። ኣነ ዛታ ትብላ ዘለካ ዘረባ ናባይ ብዛዕባ እዛ ጉዳይ እዚኣ ዝመፀኒ ሓሳብ እውን የለን ቅድሚ ሕዚ ርዳእታ ንወይኑ እየተናገርክ ስላለው ጉዳይ ካሁን በፊት የቀረበልኝ ሀሳብ የለም። እርዳታ መውሰድና ማዳበሪያ መጠቀም የሚያገናኛቸው ነገር የለም። እርዳታ ለጊዜው ችግር መፍትሄ እንዲሆን ተብሎ ነው እየተሰጠ ያለው። ማዳበሪያ ደግሞ ገበሬው በዘላቂነት ምርታማነቱን ለማሳደግ ተብሎ ነው የሚሰጠው። ስለዚህ በዚህ ጉዳይ ላይ በግልም ሆነ በቡድን ቅሬታ አለም ብሎ የመጣ ማንም ሰው የለም። የእህል እርዳታ በሚሰጥበት ጊዜም ራሴ እንደ አስተዳዳሪ እንደዚህ አይነት ችግር አላየሁም። ችግር ደርሶብኛል የሚል ሰው ካለ ራሱ በአካል መጥቶ ማረጋገጥ ይችላል። ቅሬታው ለምን ወደ እናንተ ቀረበም አልልም። ቢሆንም ግን ወደ እናንተ ከመድረሱ በፊት ወደ እኛ መጥቶ እገሌን ጠይቄ ፍትህ አጣሁ የሚል ካለ ማጣራት እንችላለን። አሁን ባለን መረጃ መሰረት ግን ይህን አስመልክቶ የቀረበልን አቤቱታ የለም። ዋና አስተዳዳሪው አቶ ገብረ እግዚአብሔር አርሶ አደሮቹ ማዳበሪያ ተገደን ነው የምንገዛው ሲሉ ላቀረቡት ቅሬታ ማዳበሪያ መግዛት መብት እንጂ ግዴታ አይደለም አይገደድም ሲሉ መልስ ሰጥቷል። መሰሊን በርጉባ ምክንያቱ ማዳበርያ ንባዕሉ ንቀፃሊ መፍሬነቱ ክዕብየሉን ምህርቲ ከደንፍዕሉ ዝሕሰብ እምበር ከም ጉቡእ እንተ እንተዘይገርካ እዚኣ ክትወስ መብት እንጂ ግዴታ አይደለም። ምክንያቱም ማዳበርያ ጥሩ ምርት እንዲያገኝ የሚቀርብለት እንጂ እንደ ቅድመ ሁኔታ የሚቀመጥ አይደለም። ከፈለገ ይውሰድ፣ ካልፈለገ ይተወ ስለዚ ማዳበርያ ፍላጎት ላለው በራሱ ተነሳሽነት ለራሱ ጥቅም ሲባል ለሚፈልግ ሰው የቀረበ እንጂ አይ ይህን ካላደረግ እንዲህ አይሆንም የሚል በቅድመ ሁኔታ የቀረበ አለመሆኑን ህዝቡ መረዳት አለበት። ዋና አስተዳዳሪው አቶ ገብረዝጋብሔር ቅሬታ ያላቸው አርሶ አደሮች ጽህፈት ቤታቸው ድረስ በመምጣት አቤቱታቸውን ማቅረብ እንደሚችሉ ጠርቷል። ህብረተሰቡ ዘንድ በመሄድም በአካል ተገኝተው እንደሚጠይቁና እንደሚያጣሩም ተናግረዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም። ቀጣዩ የመጽሔት ርዕስ ወዲህ ወደ ዋሽንግተን ዲሲ ይመልሰናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትላንት ለረጅም ጊዜ የተጠበቀውን ድጋፋቸውን ለታሳቢዋ ዲሞክራቲክ እጩ ፕሬዚደንት ሂለሪ ክሊንተን ሰጥተዋል። ከዚያ አጭር ጊዜያት ቀደም ብሎም ዋና የሚስስ ክሊንተን ተቀናቃኝ ከሆኑት የቬርማንቱ ሴናተር በርኒ ሳንደርስ ጋር ተገናኝተዋል። የአሜሪካ ድምፅ ራዲዮ ብሔራዊ ዜና አቅራቢ ጂም መሎን እንደዘገበው የፕሬዝደንት ኦባማ ድጋፋቸውን መስጠት ከረጅም ጊዜና ከመረረ ውድድር በኋላ የዲሞክራቲክ ፓርቲውን አባላት ሊያቀራርብ ነው ይላል። ትዝታ በላቸው ይዘዋለች። ፕሬዝደንት ኦባማ ምንም ጊዜ ሳባክኑ ነው ሙሉ ድጋፋቸውን ለሚስስ ሂላሪ ክሊንተን የሰጡት። በመጀመሪያም በሚስስ ክሊንተን የምርጫ ዘመቻ በተሰራጨ የቪዲዮ መልእክት ነው ድጋፋቸው የተስተዋለው። እነሆ ይህ ሥራ ምን ያህል ከባድ እንደሆነ ዐውቃለሁ። ለዚህም ነው ሂለሪ ከማንም በላይ ለስራው ምቹ ነች የምለው። በእኔ እምነት ለዚህ ሥልጣን ከእርሷ የተሻለ ዕውቀት ያለው ሰው ቀርቦ አያውቅም። ስራውን ለማከናወን ዕውቀት፣ ጽናት፣ ጥሩ ልብና ርኅራኄ ያላት ቀደም ሲል የሰማችሁት የቪዲዮ መልእክት የተለቀቀው ፕሬዝደንት ኦባማ ከሚስስ ክሊንተን ዋና ተቀናቃኝ የቨርሞንቱ ሰናተር በርኒ ሳንደርስ ጋር ረዘም ላለ ጊዜ ከተገናኙ በኋላ ነው። ከግንኙነቱ በኋላ ሳንደርስ ለጋዜጠኞች በሰጡት መግለጫ በቅርቡ ከሚስስ ክሊንተን ጋር እንደሚገናኙ ገልጸው ዴሞክራቶች በመተባበር ታሳቢ የሪፐብሊካን እጩ ፕሬዚደንት ዶናልድ ትራምፕን ስለሚገጥሙበት ጊዜም ተስፋ አስተጋብተዋል። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ሆኖ እንዳይመረጥ የተቻለኝን ሁሉ አደርጋለሁ፣ ተግቼ እሰራለሁ። ምስተር ትራምፕ ወዲያው ነበር ክሩኩድ፣ ማለትም ጠማማ የሚለውን የተለመደ የክሊንተን ዘለፋቸውን በትዊተር የለቀቁት። ፕሬዚደንት ኦባማ ለሚስስ ክሊንተን ድጋፋቸውን ከማሳወቃቸው ቀናት ቀደም ብሎ ወይዘሮዋ የዲሞክራቲክ ፓርቲ ታሳቢ እጩ ፕሬዝደንትነታቸውን በከፍተኛ የድጋፍ ድምፅ ጨብጠው ነበር። ባለፈው ማክሰኞ በሰፊው የአሜሪካ ግዛት ካሊፎርኒያ ጭምር በስድስት ክፍለ ግዛቶች ድል ሲቀዳጁ እንዲህ ነበር ደጋፊዎቻቸውን ያመሰገኑት owe so much to those who came before. እነሆ ሁላችንም ለቀደሙንና ለዚህ ቀን ላበቁን ምስጋናችን ከፍ ያለ ነው፣ ውለታቸው አለብን። ይህች ምሽት ደግሞ የሁላችንም የድል ምሽት ነች። ሰነተር በርኒ ሳንደርስ ከኒውዮርኩ ቻክ ሹመር ጭምር ከሰኔት አባላት የዲሞክራቲክ ፓርቲ ባልደረቦቻቸውም ጋር ተገናኝተዋል። ሽንፈቱ አላደቀቀውም። አልተማረረም፣ አልተናደደም። ባደረገው ጥረትና ባስገኘው ውጤት እንዳኮራኝ ነግሬዋለሁ። የፖለቲካ ገምጋሚዎች በርኒ ሳንደርስ ፈጠን ብለው ድጋፋቸውን ለታሳቢዋ እጩ ፕሬዝደንት ሂላሪ ክሊንተን እንዲሰጡ ዴሞክራቶች ይጠብቃሉ ይላሉ። የዛሬ ሳምንት አርብ በተወለደ በ74 ዓመቱ ከዚህ ዓለም በሞት የተለየው የታላቁ የቡጢ ስፖርት ኮከብ የመሐመድ አሊ የቀብር ስነ ስርዓት በዛሬ ዕለት እየተካሄደ ነው። በትውልድ ከተማው በኬንታኪዋ ሉቪል ከተማ ጎዳናዎች በብዙ ሺዎች የሚቆጠር ህዝብ ወጥቶ አሊ አሊ አሊ እያለ ፍቅሩን በመግለጥ ላይ እየተሰናበተ ይገኛል። ቆንጅት አየነች ዘገባውን የያዘችው ዛሬ በብዙ ሺዎች የተቆጠሩ አሜሪካውያን ሉዊቪል ከተማ ጎዳና ላይ ተኮልኩለው ሳምንት አርብ በሰባ አራት ዓመቱ ከዚህ ዓለም በሞት የተለየውን እውቁን የቡጢ ኮከብ ሞሐመድ አሊን ተሰናብተዋል። ዛሬ ጠዋቱን በእስልምና ሃይማኖት ደንብ መሠረት ቀይ ከፈን የለበሰውን የሞሐመድ አሊን አስከሬን የያዘው ሳጥን በትውልድ ከተማው ሉዊቪል ከተማ በሕይወቱ ትልቅ ቦታ ባላቸው የከተማይቱ አካባቢዎች አልፎ የቀብሩ ስነ ስርአት ወደሚፈጸምበት በዩናይትድ ስቴትስ የታሪካዊ ስፍራዎች ብሔራዊ መዝገብ ላይ ስሙ ወደ ሰፈረው ኬቭ ሂል መካነ መቃብር ተጉዟል። የመሐመድ አሊን አስከሬን ከተሸከሙት መካከል የከባድ ሚዛን ቡጢ ሻምፒዮናዎች ማይክ ታይሰን እና ሌነክስ ሉዊስ እንዲሁም አሊን ሆኖ በሰራው ፊልም ስራው ለኦስካር ሽልማት እጩነት የበቃው ጥቁር አሜሪካዊው ተዋናይ ዊል ስሚት ይገኙበታል። የአሊ ቤተሰብ ቃል አቀባይ ባብ ገነር እንዳሉት ማይክ ታይሰን ቀደም ብሎ የያዘው የሌላ ጉዳይ መርሃ ግብሩ ከዚህ ከዛሬው ስነ ስርአት ሊያስቀረው እንደማይችል ካወቀ በኋላ ነው ዘግይቶ አስከሬኑን ከሚሸከሙት መሀል እንዲሆን የተደረገው። ታይሰን በመሐመድ አሊ ሞት ዜና ክፉኛ በማዘኑ በቀብሩ ስነ ስርአት ላይ የሀዘን ስሜቱን ለመቆጣጠር የመቻሉ ነገር አስግቶት እንደነበረ ቃል አቀባዩ አክለው ገልጸዋል። በስነ ሥርዓቱ ላይ የቀድሞ ፕሬዝደንት ቢል ክሊንተንና ኮሜዲያን ቢሊ ክሪስታል ያድናቆት ንግግር ያደርጋሉ። ቢሊ ክሪስታል አሊን ቁርጥ በሚያሰኝ መልኩ እሱን መስሎ በሚሰራው ኮሜዲ ስራው ብዙውን ጊዜ ራሱን አሊን በሳቅ ያፈርሰው እንደነበረ ይታወሳል። ዛሬ በትልቋ ልጃቸው የሁለተኛ ደረጃ ትምህርት ቤት ምረቃ ላይ የሚውሉት ፕሬዝደንት ባራክ ኦባማ የላኩትን ደብዳቤ ደግሞ የዋይት ሀውስ ከፍተኛ አማካሪዋ ቫለሪ ጃረት በቀብሩ ስነ ስርአት ላይ ያነባሉ። ራሱን ደግሬተስት ወይም ታላቁ ብሎ ይገልጽ የነበረው ሞሐመድ አሊ ትናንት ሐሙስ፣ ቁጥሩ 14 ሺህ የሚደርስ ህዝብ በተገኘበት የእስልምና ሃይማኖት የጸሎትና የመታሰቢያ ስነ ስርአት ተካሂዶለታል። በዩናይትድ ስቴትስ ከሚገኙ ታላላቅ መስጊዶች የአንዱ ኢማም የሆኑት ሞሐመድ መጂድ ሲናገሩ ከአሊ በፊት አሜሪካ ውስጥ ስለ እስልምና ሃይማኖት የሚያውቅ ብዙም አልነበረም። ምን ያህል ሙስሊሞች እንዳሉ እነማን እንደሆኑ ሙሐመድ አሊ ነው ያስተዋወቀው ብለዋል። እጅግ ዝነኛው አሜሪካዊ ሙስሊም ሲሉም ጠርተውታል። የእውቁ ሙሐመድ አሊ ህልፈት በመላው ዓለም ሀዘን ሆኗል። በአሊ የልጅነት መንደር በሉይቪል ከተማ ዌስት ኤንድ መንደር ነዋሪዎች ግን አሊ የበለጠ ትልቅ ቦታ ነው ያለው። የራፕ ሙዚቀኛና የማህበረሰብ ደህንነት ተሟጋች የሆነው ክሪስ ፍሎ ፎርሃንድ ታላቁ አሊ ባደገባት በኬንታኪዋ ከተማ ይኮራል። የአሊ ክንዋኔ ለዘላለም ይኖራል ይላል። አሊ የነበረውን አዎንታዊ አስተሳሰብ በማወቄ እኔም ራሴ አዎንታዊ አስተሳሰብ መያዝ እንድችል ረድቶኛል። የቺካጎ ከተማ ነዋሪው ማርክ ስታምፕሊ አሁን የሉዊቪል ከተማ ነዋሪ ናቸው። አሊን መጀመሪያ ያገኘሁበትን ጊዜ አረሳውም ይላሉ። ቀረብ ባልኩና ቻምፕ እንደምን አለህ አልኩት ሲሉ ያስታውሳሉ ዞር ብሎ ጨበጠኝና ተጫዋወትን። ያን ጊዜ በተለይ በጥቁሮች ላይ ብዙ ነገሮች ይደርሱ ነበር። እነዚያን ነገሮች የሚመለከትበት መንገድ እዚያ ቦታ ላይ መገኘቱ ብቻውን ይሰጠን የነበረውን የጥንካሬ ስሜት ፈጽሞ አልረሳውም። የሉዊቪል ከተማ ዌስትኤንድ ቀበሌ ነዋሪዎች ሁሉም ስለ መሐመድ አሊ የሚናገሩት አላቸው። ከሁሉም ታላቁ ግን ዝነኛ ከሆነ በኋላ ከነሱ ሕይወት ሳይለይ አብሯቸው ያሳለፈው እንደሆነ ነው የሚመሰክሩት። የሰባ ዘጠኝ አመቷ ማርጀሪ ሆፍማን አሊ ለወጣቱ ትውልድ አርአያ እንደሆነ እንዲህ ሲሉ ይናገራሉ። ወጣቶቹን አልችልም የሚባል ነገር የለም እያልኩ መክራቸዋለሁ። እና ወጣቶቹ ቆም ብለው አሃ ይሉና ያስባሉ መሐመድ አሊን ወይም ሌላ መሆን የሚፈልጉትን መሆን ይችላሉ። እግዚአብሔርን ማመን ብቻ ነው የሚያስፈልገው። የቱርክ ፕሬዚዳንት ሬቼፕ ታይብ ኤርዶዋን በትናንቱ የጸሎት ስነ ስርዓት ላይ መገኘታቸው ሲታወስ፣ በዛሬውም የቀብር ስነ ስርዓት ላይ ሊገኙ የነበራቸውን እቅድ ሰርዘው ትናንቱኑ ማታ መመለሳቸው ታውቋል። በዘገባዎች መሰረት ኤርዶዋን ሀሳባቸውን የለወጡት የቀብሩ ስነ ስርዓት አዘጋጆች ፕሬዝደንቱ ያስከሬኑን ሳጥን ለማልበስና የቱርክ ሃይማኖታዊ መሪ ከቁራን ጥቅስ እንዲያነቡ ያቀረቡትን ጥያቄ ባለመቀበላቸው ነው ተብሏል። በመጨረሻ ውይይት በዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ሲድ ሀያ አራተኛው ዓመታዊ ክብረ በዓልና የማኅበረሰብ አገልግሎት ዙሪያ የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ሲድ በዋና መጠሪያው ማኅበረ ግዩራን ዘረ ኢትዮጵያ የዘንድሮውን 24ኛ ዓመታዊ ሥነ ሥርዓት በቅርቡ እዚህ ዋሽንግተን ዲሲ አቅራቢያ ከምትገኘው ኮሌጅ ፓርክ ከተማ አክብሯል። እንደ ወትሮ ሁሉ ዘንድሮም ለማኅበረሰብ ልዕልናና መሻሻል ባደረጉት ከፍተኛ አስተዋጽኦ የመረጣቸውን ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ለክብር አብቅቷል። በድርጅቱ ወግ መሠረት ዘንድሮም ዛሬ በሕይወት ባይኖሩም በሥራቸው ሕያው የሆኑ አንድ ታላቅ ሰው በተመሳሳይ አስታውሷል። የአመታዊ ሥነ ሥርዓቱን ተከታትለን ከድርጅቱ አመራሮች ሁለቱን ሊቀመንበሩን ዶክተር መላኩ ላቀውንና ዋና ጸሐፊውን አቶ አክሊሉ ደምሴን እንዲሁም ከአምስቱ ተሸላሚዎች ሁለቱን የመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ድርጅት መስራችና ሥራ አስፈጻሚ ዳይሬክተር አቶ ቢንያም በለጠን እንዲሁም ከሕይወት በኋላ ለክብር የበቁትን የራስ አሉላ አባነጋን ቤተሰብ አባል ወይዘሮ የሺ ወልደ ሕይወትን ጋብዘን አወያይተናል። አራቱን እንግዶች ያወያየው አሉላ ከበደ ነው። ከአዲሱ አበበ ጋር በሚያዘጋጁት በእሁዱ የራዲዮ መጽሔት ቅንብራቸው ካሰማው የቀደመ አጭር ዝግጅቱ መለስ ብሎ በሚያስታውስበት ይጀምራል። ከዘንድሮ ተሸላሚዎች አንዱ የመቅዶንያው የበጎ አድራጎት ድርጅት መስራች አቶ ብንያም በለጠ ልጀመር። ብዙዎች ልቦናው የሚመላለስ ከዚህ ቀደምም ተጠይቀዋቸው የሚያውቁ የሚመስለኝን አንድ ጥያቄ ልወርውር። ሌሎችን የመርዳት መነሳሳት ምናልባትም ከተፈጥሮ ዝንባሌ ከዛ ቅን መንፈስ የሚነሳ መሆኑን መረዳት አያዳግትም። ብዙዎች በተለያየ መንገድ ወገኖቻቸውን ሊረዱ ይሞክራሉ። እርስዎ ሊረዱ የመረጧቸው ግን አንድም ቀላል አለመሆኑ ሁለትም የተከፈተ ልቦናን የሚጠይቅ ክብደትም አለው፣ አስቸጋሪም ነገር አለው። እርሶ እንደጠቀሱት በራሳቸው መጸዳዳት እንኳን የማይችሉ ሰዎች ጭምር ያሉበትን በተለያየ ጤና ህውከት ውስጥ የሚገኙ ሰዎችን መርዳት ከስራም ከማገዝም በላይ ነውና አስቸጋሪ አልነበረም ወይ ለርሶ? ዛሬ ውስጡ ገብተው የሚያደርጓቸውን ነገሮች በቅርበት የተመለከቱ ሲተርኩ ሰምቻለሁ። እንዴት መረጡት? እንዴት ተቻለዎትስ? ቅዱስ ዮሐንስ አፈወርቅ ታላቅ የቤተ ክርስቲያን አባት ነው የምንለው ሰዎችን መርዳት በድንግልና ከመኖር እንኳን የበለጠ ዋጋ ያሰጣል ያልክ እግዚአብሔር እና በድንግልና መኖር ማለት እንግዲህ በጣም ከባድ ነው። ሰው ሆኖ እንደ መላእክት መኖር ነው እና ከዛ የበለጠ ዋጋ ያሰጣል ስል እንግዲህ ምን ያህል ከእግዚአብሔር የሚያሰጠውን ዋጋ ያሳያል። እና ብዙ ጊዜ ምኖር ስራው ከባድ ቢሆንም ከእግዚአብሔር የሚያሰጠው ዋጋ ግን ትልቅ ስለሆነ ያን ስታስበው ከባድ የሚመስለውም ነገር ቀላል ይሆናል። ሌላው ደግሞ ያው እኔ አይደለም የሚሰራው። እኔ ብዙ ጊዜ በጤንነትም በስንፍናም በተለያዩ ድክመቶች ብዙ እየሰሩ አይደለም ብዙ በጎ ፈቃድም ይቻሉ። ከሁሉም በላይ ደግሞ እግዚአብሔር ይሰራል። እኔ ብዙ ጊዜ ስለሚያምኑ በመተኛት ነው፣ ግን እግዚአብሔር ግን አልተኛም። ስለዚህ እግዚአብሔር ቀላል ነገር አይደለም። ከባድ ቢሆንም አቶ ቢንያም ከትህትናው ጭምር ነው። በጣም አመሰግናለሁ። አንቱ እያልኮትም ቢሆን ወጣት መሆኗን አድማጮች እንዲረዱ ፈልጋለሁ። ወደ ኋላ ላይ ሌሎች ጥያቄዎች ረውራ ወይዘሮ የሺ ወደ እርሶ ልምጣ። እርሶ ቅድመ አያቶ ነው የሚባለው የራስ አሉላን አባ ነጋ የታላቁ አርበኛ የልጅ ልጅ ልጅ ይመስሉኛል። ልክ ነው ልክ ነው ልክ ነው። ራስ አሉላ አባ ነጋ በኢትዮጵያ ታሪክ ውስጥ የገነነ ስፍራ ያላቸውን ያህል የእሳቸው ዝምድናም ሆነ እሳቸውን የሚያውቅ በቅርብ ማግኘት የሚቻል በማይመስለን ሰዓት ነው የተገኙት። እንዴት ተቀበሉት? የቅድመ አያቶን እውቅናና ክብር የተሰጠበትን ሁኔታ ምንስ ስሜት አሳደረበው? በጣም ነው ደስ ያለኝ። በጣም በጣም ነው ደስ ያለኝ። ይህ ቅዱስ ሐሳብ አስበው ይሄን ነገር ማድረጋቸው በእውነቱ ለሲድ አባላት በጣም የላቀ ምስጋና ነው የማቀርበው ያው በቤተሰባችንና በወዳጆቻቸው ስም እና በጣም ክቡር ነገር ነው፣ እኔም የተረከብኩት እና እስከ ዘላለም የማንረሳው ትልቅ ውለታ ነው። ስነ ስርአቱ ላይ የራስ አሉላ አባነጋን ታሪክ ለታዳሚዎቹ ግሩም አድርገው አቅርበዋል። በስፍራው ተገኝቼ ታዝቤ ያለው ብዙ የተጻፈላቸው ብዙም የተነገረላቸው ናቸው። እንዲህ ያለ ቅድማያት ሲኖር ታሪኩን ማወቅ ጥያቄ ውስጥ የሚገባ እንዳልሆነ እረዳለሁ። ነገር ግን በተለየ ቅርበት የተከታተሉት ይመስላል ለዚህ መድረክም እንዲስማማ አድርገው ያቀረቡበትና በመድረኩ የቀረበውን ሙሉ በሙሉ መልሰን ባናመጣም ለእርስዎ ራስ አሉላ አባነጋ ማን ናቸው? ምንድን ነው እንደው በዋናነት የሚታየው ለዚህ ትውልድ የተላለፈ ዛሬም ለክብር የበቁበት ሁኔታ ጋር የሚዛመድ አንድ ትልቅ ነገር ቢመዝ አዎ ልክ ነው። ማለት እኔ በእርግጥ የእርሳቸው ደም እኔ ላይ ስላለ በጣም ኩራት ይሰማኛል። ግን ከእኔም አልፎ ማንም ኢትዮጵያዊ ቢሆን ማንም ኢትዮጵያዊ የሚኮራባቸው ለሀገራቸው፣ ለሉዓላዊነት የኢትዮጵያን ዳር ድንበር ሲያስከብሩና ሲዋጉ ያለፉ የማንም ኢትዮጵያዊ አባት ናቸው። ከራሳቸው በፊት አገራቸውን ያስቀደሙ ታላቅ ጀግና ስለሆኑ እኔም በጣም በጣም ነው የምኮራባቸው። በዚህ ላይ ደግሞ ወላጅ እናቴ በቅርብ ነው ያረፈችው። ስለሳቸው በቃ ብዙ ታሪክ ትነግረኝ ነበርና በጣም ትልቅ ፍቅር ነበራት። መልካም ከተሸላሚዎቻችሁ ወይም ለዚህ ክብር ከበቁት ዘወትር እንደምናደርገው ሁለቱም ብቻ እናምጣ እንጂ ቀሪው ሶስት በአዋቂዎች ጎራ ያሉትንም የሚገባቸውን ክብርና ሌሎችንም እንዲያነቃቁ ጭምር ነው እንዲመሰሉን ፕሮግራም እናዘጋጀውና መልሰን በሌላ ፕሮግራም እናወያያለን ከዚህ ከሚወደስ ስራችሁ ለሀገራቸው ለወገናቸው ላቅ ያለ አስተዋጽኦ ያበረከቱ ሰዎችን ከምታከብሩበት ስራችሁ እና ድካማችሁ ባሻገር ፈተናዎቹንም እንመልከት። ምናልባትም የወደፊት እቅዶቻችሁን ትነግሩን አላችሁ። በዘንድሮው ዝግጅታችሁ ምን ተለወጠ? ምን አዲስ ነገር ሞከራችሁ? ምንስ የቀደመም ይሁን የዛሬ ፈተና ገጠማችሁ? በመድረክ የታዘብነውን አንድ ጥያቄ ማንሳቴ አይቀርም እኔም በስፍራው ተገኝቻለሁና ምን አዲስ ነገር አስተዋወቃችሁ? በዚህ አመት እንግዲህ ይሄ አራት አመታት ተጉዟልና አንጋፋ እየሆነ ያለ ድርጅት ነው። ምንስ ፈተናዎች ነበሯችሁ በዚህ ሂደት ውስጥ፣ ዶክተር መላኮ? እሺ ዘንድሮ ታዛቢም እንዳየው አራት ወጣት ልጆች በአዲስ የቦርድ አባልነት አጭተን የቦርዱ አባል እንዲሆኑ በማድረጋችን በጣም ደስ ብሎናል። እነኚህ ወጣት ልጆች በትምህርታቸው የላቁ በሙያቸውም እየታወቁ ያሉ ናቸው። ትንቢት ተክለ ከሃርቫርድ ሎ ስኩል ጨርሳ የኮርፖሬት ሎየር ነች። ኒውዮርክ ነው የምትሰራው። እሷ የሲድ ተመራቂ ነበረች ቀደም ብሎ። እንዲሁም ደግሞ ሀመረ ገብረየስ የምትባል እሷም እንዲሁ ወጣት ልጅ ለዋሽንግተን ዲሲ ሃውሲንግ ኦቶሪቲ በስራ ኃላፊነት ላይ ያለች ነች። ሌላው ደግሞ እንዲሁ ቢንያም ገብረወልድ እሱም ወጣት የሶስት ልጆች አባት ነው። እሱን ከጆን ሆፕኪንስ ዩኒቨርሲቲ ተመርቆ በዛን ዕለት ከእኛ ጋር አብሮ የሚሰራ ነው። የመጨረሻው አባል እድላዊት ተሰማ ትባላለች። እሷም እንዲሁ የሲድ ተመራቂ ነበረች። በጣም ጎበዝ ልጆች ናቸው እና አዲስ ጉልበት ሰጥተውታል ሲድ። አዲስ ሀሳብ አምጥተዋል እያመጡም ናቸው ወደፊት ድርጅቱን በከፍተኛ ደረጃ የሚያራምዱት ይመስላል። ያደረጉታልም ብዬ አምናለሁ። በሌላው በኩል ቀደም ብለን የምናደርገው የነበረው ይህንን ክብረ በዓል በጆርጅ ታውን ዩኒቨርሲቲ ነበር። ዘንድሮ ግን ከፍ ለማድረግ ደረጃውንም በማሪየት ሆቴል አምጥተነዋል። ዝግጅቱም ጥሩ ነበር። ዘንድሮም ተጋባዦች ሞልቶ ቦታው ተመልሰዋል። ቀደም ብሎ ለዝግጅቱ መምጣታቸውን ማሳወቅ ባህል እያስተማርን ነው። ወደ ሰባ ፐርሰንቱ ቀደም ብሎ ተካፋይ መሆናቸውን አሳውቀው መምጣታቸው ራሱ ትልቅ ነገር ነው ለእኛ ባህል ማለት ነው ፖዘቲቭ የሆነ ባህል እየለመድን ነው። በሌላ ደረጃ እንዳየኸው አዳዲሶቹ ወጣቶች ልጆች አንዱም ዶክተር ሙዋ እሱ ነበረ ያ ዌልካሙን ስፒች ያደረገው ይሄም ለውጥ ነው። ደስ ይላል ወጣቶቹ ሲመጡ ማለት ነው። ብዙ ለውጦች አሉ። ስትራቴጂክ ፕላንም አለን ለአራት አመት የተቀየሰ ያንን ስትራቴጂክ ፕላን በስራ ላይ የመዋልም እቅድ አለ። የሚቀጥለው አመት ደግሞ ሀያ አምስተኛው አመታችን ስለሆነ ልዩ በዓል ለማድረግ እየተዘጋጀን ነው ብዙ ትብብር እንደሚኖረንም ከኮሚኒቲያችን ተስፋ አድርጋለሁ የሲድ አባላቶች በእውነቱ የራሳቸውን ገንዘብ ከፍለው ከካሊፎርኒያ ከኦሃዮ ከኒው ጀርሲ ከኒው ዮርክ ከየቦታው ነው የሚመጡት ለሆቴሉም ራሳቸው ነው የሚከፍሉት ድርጅቱ አይከፍልላቸውም ሲገቡም ለኢቬንቱ ለሚከፈለው ዲነር ራሳቸው ከፍለው ነው እንደዚህ አይነት መንፈስ ያለው ድርጅት ነው እና አባላቶቹ በእውነት ለድርጅቱ ያላቸው ተወዳጅነት ይሄ ነው አይባልም። እና ለውጥም የሚመጣው ለብዙም አመት ሊቆይ የቻለው ኮሚትመንት በመኖሩ ነው። ለውጦች ለታዛቢ ሊገባቸው ማድረግ ጥሩ ነው። ሌላም ድርጅቶች ከዚህ የሚማሩት ብዙ ትምህርት ይኖራል እየገምታለሁ ነው ገረውም እንደ ድርጅትም በምሳሌ ሌሎችን እያነቃቃችሁ መሆኑን በሌሎች አካባቢዎችም መሰል ድርጅቶች በእናንተ ፈለግ የመጡ መሆናቸው ተገልጠዋል። የካናዳው የቅርብ ጊዜ ትውስታ ነው። ሌሎችም ሚኖሩ ይሆናል። ለሁሉም ጥንካሬያችሁን፣ እቅዳችሁን እንዳየ ነው ሁሉ እንግዲህ ፈተናዎቻችሁንም እንመረምራለንና ፈተናዎቹ ወደ አቶ አክሊሉ የመጡ ይመስላል። አቶ አክሊሉ አሉ? አለሁኝ። እሺ፣ አንዱ ፈተናችሁ ምክንያታዊም ቢሆን በርካታ ሰዎችን በእጩነት ታቀርባላችሁ ዘንድሮ መጠነኛ ለውጥ ያደረጋችሁ ይመስለኛል። በተማሪዎች ዘንድ እንዲሁ ብሔራዊ እውቅና መሰጧቸዋሉ። በሁለተኛ ደረጃ ትምህርት ቤት ከፍተኛ ውጤት ያመጡ ታዳጊዎችን ለሽልማት ታበቃላችሁ። ከአዋቂዎች ጎና አስቀምጣችሁ በዚያ መድረክ ላይ ያን መንፈስ እንዲጋሩ የምታደርጉበትን ሁኔታ የሲድ ባህል አድርጋችሁታል። ብዙ ጊዜ ተከታትለናል። ታዲያ ሁል ጊዜ የሚጠየቅ ዘንድሮም ያልቀረ አንድ ፈተና አንድ ችግር አለ። የሰዓት ጉዳይ፣ ረጅም ሰዓት የሚፈጅ ስነ ስርዓት ነው። ያን ለዛ ያለው ጥሩ ዝግጅታችሁን ያዳክማል የሚለው ቅሬታ ተደጋግሞ ይነሳልና እስኪ ስለተፈጠሩትም ሆነ በማሻሻያነት ስለምታስቧቸው ጉዳዮች አቶ አክሊሏ ምን ልታረጉ ምን ሁነኛ መፍትሄ ልትፈጥሩለት አስባችኋል? እርግጥ ነው በየዓመቱን በየሆ ሁሉ ምንም እንኳን ጊዜ እያጠረን ብዙ ሰዓት ቢፈጅም ማንኛውም እዛ ማህበሩን አክብሮ የመጣ ሰው ሁሉ እስከ መጨረሻው ድረስ ነው የሚቀመጠው። ተክሎ የሚወጣ ማንም ሰው የለም። የመጨረሻው ሰው እስኪከበር ድረስ ሁሉም ሰው ምንም እንኳን አንዳንድ ነገሮች ተንዛስተዋል ብለው ቅሬታቸውን ቢገልጹም እዛ ቁጭ ብለው ነው የሚያመሹት። በአሁኑ አጋጣሚ ለመጀመሪያ ጊዜ ተማሪዎቹ እንዳይረሱ እዚህ አመት አማኑኤል ፈጠነ፣ ሃይማኖት ሽመልስ፣ ሴራ በላይ እና ዮሀንስ ሽፈራው የተመረቁት አራት ወጣቶች ናቸው። ባለፉት አመታት ከአምስት እስከ ስድስት ወጣቶች ነበር የምናከብረው። አሁንም ጊዜ እንዳይወስድብን በማለት ከስድስት ወደ አራት ቀንሰን ታዋቂዎችንም ስድስት ሰዎች ነበር የምናከብረው። አሁን በአንድ ቀንሰን በዚህ አመት፣ ነገር ግን አሁን ደጋፊዎች ሁሉ የሚሉን ሰምተን በሚመጣው አመት እናደርገው የተባለው በሶስት ሰዓት ውስጥ ለማጠናቀቅ ነው የምንፈልገው ከእንግዲህ ወዲህ ይሆን ምንድን ነው ባጭሩ ተመራጮቹን ከአንድ ደቂቃ በማይበልጥ ጊዜ አስተዋውቀን ጊዜውን ለተመራቂዎቹ እየሰጠን እነሱ ያንግግራቸውን አድርገው ሽልማታቸውን ተቀብለው የሚጨርሱበት ነገር እንዲሆን ነው የምንፈልገው። እንግዲህ በሚመጣው አመት ትንሽ ለውጥ ሳይል አይቀርም ግን ሀያ አምስት አመታችን ስለሆነ ከአንድ ቀንም ወደ ሁለት ቀንም ድረስ የሚሄድ ዝግጅት ሊሆናል። በአንድ ቀንም ከሆነ የሚገባ ባጭሩ ለማጠና አሁን ስለ እሳቱ ዝማኔ የምንባለውን ሁሉ ወደፊት እናስተካክላለን ብለን እናምናለን። እንግዲህ ደጋፊዎች ሁሉ ይህን እንዲሰሙልን እንፈልጋለን። ግሩም ነው። ከባድ የሚያደርገው እስካሁንም እንደምንገምተው ተሸላሚዎቹ በተለያዩ አመታት አዲስ ሰዎች ስለሚሆኑ፣ የለም ባለፈው አስር ዝም ያለሁኝ ና ላሳጥር የሚሉ ሰዎች አይደለም የሚመጡት። ተስፋ እናደርጋለን ይታረማል። እኛም መልሰን መጠየቃችን አይቀርም ካልተሻሻለ። ምናልባት ለመቋጫ የሚሆነን አንድ ሁለት ጥያቄዎች ለወርውር አቶ ቢንያምን መልሼ ላምጣ። አቶ ቢኒያም የገዛ ጤንነቶ ህመም ላይ ባሉበት ሁኔታ ነው ይሄን የሚረዱት። ቀደም ብለው እርሶም ጠቆም አድርገዋል። በዛ ሁኔታ ውስጥም ሆነው እነኝህን ደጋፊ ያጡ ሰዎች ከመርዳት አልተቆጠቡም። እንዲያውም ምናልባትም የእርሶም ጤና ሁኔታ በደንብ በሚረዳበት ሁኔታ ውስጥ አላደረጉም እስከሚባል ድረስ ሲነገር ሰምቼ ያለሁ፣ እርሶ ያስረዱናል። ሌላው የበጎ ፈቃደኝነትን እንደ ባህል ማስረጽ መቻሎ ነው ለዚህ ሽልማትም የተለየ ስፍራ የተሰጠው ይመስለኛል። በስራዎች ውስጥም ጎልቶ ወጥቷል። በባህል ከቅርብ ቤተሰብና ከወዳጆች ባሻገር በደግነትና በርኅራሄ ሰዎች የሚረዱትን ያህል ሰዓትና ጊዜን ሰጥቶ ራቅ ላለ የቤተሰብ አባል ላልሆነ ሰው መርዳት ወይም ብዙ ጊዜ ማጥፋት የተለመደ ነገር ነው ማለት ያስቸግር ይመስለኛል። የብዙዎች ልማድ አይደለምና። እስኪ በሱስ መንገድ በሱስ ረገድ ምን አይነት ውጤት እያዩ ነው? ስለ ጤንነቶም ጨምረው የመጨረሻ ጥያቄ እናድርግ። አሉላ አሁን እንዳልከው ልክ ነው። እርዳታ ማለት እንግዲህ ከስጋ ወይም ከጋብቻ ከውጭ የሆነ ሰው ምርዳት ነው። በዛ መልክ እንግዲህ ሜቄዶኒያ በምናይበት ሰዓት ድርጅቱ እንግዲህ ወደ አራት አመት ተኩል ወደ አምስት እየተጠጋ ነው። ከአንድ ሺህ ሰው በላይ ነው እየረዳ ያለው ያልተቆራኘ ሰዎች፣ በዳይፐር የሚጠቀሙ እነዚህ እንደዚህ በጣም የተጎዱ ሰዎች ናቸው። እና እነዚህ ሰዎች እንግዲህ እዚህ ለመድረስ ዘገበበት እንግዲህ አንደኛ ህብረተሰቡ ነው የኢትዮጵያ ሕዝብ በጣም በሰፊው እየረዳ ነው። መቄዶንያ የውጭ ፈንድ ሳይኖረው ነው እንግዲህ በሀገር ውስጥ እርዳታ እየረዳ ያለውና የሚያሳየው እንግዲህ የድርጅቱ ስም መቄዶንያ የሚለው ከሁለተኛ ቆሮንቶስ ምዕራፍ ስምንት የወሰደ ነው። የመቄዶንያ ሰዎች በብዙ መከራ ተፈትነው ሳለ የድህነታቸው ጥልቀት የልግስናቸውን መጠን አብዝቶታል ይላል። ድህነታቸው የመድራት አቅማቸውን ስሮታል ነው የሚለው ሀብታም ስለሆኑ ረት ሳይሆን ያ በመሆናቸው እንደሆን ከሀብታሞቹ በለጡ ነው። እና እየተደረገውም ይሄ ነው። በት ሜቴዶና የተደረገው የኢትዮጵያ ህዝብ ምንም ሳይኖረው ነው ድርጅቱን እዚህ ደረጃ ያደረሰው። እና በዚህ አጋጣሚ እንግዲህ ዳያስፖራም የተሻለ ገንዘብ አለ፣ የተሻለ የመርዳት አቅም እንኳን ማለት አልችልም፣ ምክንያቱም የመርዳት አቅምና የገንዘብ አቅም ስለማይገነው ግን የተሻለ ገንዘብ ያለው ሰው የተሻለ መርዳት መስጠት የሚችልበት ሁኔታ ስላለ፣ ድሮች እንግዲህ ድሮች እንዲረዱ የተሻለ ብር ያላቸው ደግሞ የበለጠ መርዳት የሚችልበት ሁኔታ እኔ ያለው አስባለሁ። እና ዲያስፖራው እንግዲህ በሚችለው ነገር እንዲያድገን የምጠይቀው። በነገራችን ላይ ሲድ በጣም የምወደው ድርጅት ነው። ቀና ሰዎች ናቸው ያሉት አዲስ የተመረጡትን ሰዎች እንግዲህ አሁን ያሉትን ሰዎች አርአያነት ተከትለው ጥሩ ውጤት እንደሚያስመዘግቡ ተስፋ አድርጋለሁ። እግዚአብሔር ይርዳቸው። እና እንግዲህ አሜሪካ ውስጥ ያላችሁ ሰዎች የምትችሉ ከሆነ አሁን ይህንን ታክስ የተፈጠረልን ነገር ስላለ ከታክስ ፍሪ አልባሳት፣ የአዋቂ ዳይፐሮች፣ ሕክምና መድኃኒቶች ጫማዎችን እንግዲህ ተወካይ ያለች ማርታ የምትባል ስልክ ቁጥሯ ሁለት አራት ዜሮ አምስት ሶስት አምስት አምስት አንድ አራት ሰባት ነው እና በማርታ በኩል ቅድሜ ገልጸዋለ ትንሽ ቆይቼ በበሳ በኩል ብታገኙን እነዚህ መላፈት በኢትዮጵያ በቀላሉ መላክ እንችላለን። አካውንትም ከፍተናል። እዛም አሜሪካ አገር አለ ኢንሱርጎ አካውንት በዛም ትልቁልን ደርሰናል። እሱም አካውንት ቁጥሩም ስድስት ዜሮ ስምንት ዘጠኝ ሁለት አንድ ሁለት ሶስት ሶስት ሶስት ነው። ነገር ግን በስልክ ቁጥሩ በማርታ ሰዎች በሚረዱን እየደወሉ ይቻላል። እና በሌላው ደግሞ ኢትዮጵያ ሲመጡ ቅድም ዶክተር መራኩ እንዳደረጉት ማለት ነው ሜቄዶኒያን ቢጎበኙ መጎብኘቱ ብቻ ከእግዚአብሔር ዋጋ የሚያሰጥ ነው። ምክንያቱም በመጨረሻው ዘመን ኢየሱስ ክርስቶስ ካም የሚጠይቀኛል የሚቃል ይጠይቀናል በእነዚህ ታናናሾች አንዱ አደረግከው ማለት ለእኔ አንዱ ማለት ነው እያለ እና እነዚህ ሰዎች መጎብኘት እግዚአብሔርን መጎብኘት ነው። ኢትዮጵያ ስትመጡ ኮተቤ የበረካ ብረት ነው ያለው። አሁንም መንግስት የሰጠን ቦታ አያት ኮንዶሚኒየሙን ከሁለት መቶ ሰው በላይ ያስገብጠናል። እዛ የምታችሁበት ጎበኙም፣ ከእግዚአብሔር ዋጋ ታገኛላችሁ። አደጋያንም ብዙ ጊዜ የሚፈልጉ የተቸገሩ ሰዎች በተለይ ደግሞ ያልጋ ቁራኛ የሆኑ ሰዎች ከምንም በላይ የሚፈልጉት የሰው ፍቅር ነው። ሰዎች ጠይቃቸው። ሰው የተሰየፈው ሰው ሰው ያገለለው ሰው ሰው ሲያዋራው ሰው ወገናዊነት ያሳየው በጣም ደስ ይለዋል። ያም ሰው ከእግዚአብሔር የሚያገኘው ዋጋ አይምሮ በላይ ነው። መልካም ማሳሰቢያው የሚደርስ እንደሚሆን ተስፋ እናደርጋለን። ሰፊ ውይይት ነው። ሌሎች በርካታ ቁም ነገሮችን መነሳት ይችላሉ። የሀያ አራተኛው አመት የሲድ አመታዊ ስነ ስርአት በአዋቂዎች ጎራ አምስት የላቀ ስራ የሰሩ ሰዎችን አስታውሰዋል። እንግዶች ሁላችሁንም ለጊዜያቸው አመሰግናለሁ። በሌላ መሰል አጋጣሚ መልሰን እንደምናገኛቸው ተስፋ አድርጋለሁ። እግዜር ስጥ፣ ሌላ ሁኑ። አሜን። ሰላም ሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜንሜን እኛም አሉላና እንግዶቹን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ ቅዳሜ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ያስተናገድናችሁ ሰለሞን ክፍሌና አዲስ አበበንም ፕሮግራማችን በዚሁ አጠቃልናል። ሰለሞን እንደገለጠው ከእኛ በኋላ የትግርኛ ፕሮግራም ይሰማል። እስከዚያ ድረስ ግን በዚህ ጥላሁን በሚያዜመው ሙዚቃ እንለያቸዋለን። ደናደሩ i ha ve ta ve ጭንቀላ ዋራችሁ የበደለችኝ ይነ ይኸው ልንገራችሁ፣ መልፋቴ መድከሜ ነበር እንዲስማማ፣ ግን እሷ በጭራሽም አልተሰማች። ጩኸቴ ብትሰሙኝ፣ ይኸው አቤት አቤት ላለሁ በደል ደርሶብኝ፣ እጮኋ አለሁ እችያለሁ። ጩኸቴ ብትሰሙኝ To and it's a dark night. That's why And Benasset, Mitchell, want a forget. He asked the Lord that aunt is one at the beginning. Who had been with the moon? Ye have it, Abbott, no better